ሰላም ሰላም ለዝክረ ስምኪ ሐዋዝ እምነከል በኔ ወቁስት ወምነሰን በልትሙዝ ማርያም ድንግል ለባሲጣ ብይ ትእዛዝ ይስቅየኒ ለለጽባሆ وين فكرك يا عزيز كما يسقيو وهيز لسنا يا